ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ኃላፊዎች ስንወገዝ፣ ስንወቀስ ማድመጥ ያስፈልጋል። ወቀሳ ራሱ የማክበርና የመጠበቅ አንዱ እርምጃ ስለሆነ ጠቅላይ ሚኒስትር አብይ አህመድ ናቸው፣ ድምፃቸውን የሰማ ነው። የለገጣፎን የቤቶች ማፍረስ ጉዳይ አስመልክቶ ከተናገሩት አስተያየት የተወሰደ ነው። በዜና መጽሔት ክፍለ ጊዜ ዝርዝሩ ይቀርባል። በአሁኑ ወቅት የሚፈጸሙ ነዋሪዎችን የማፈናቀልና ንብረታቸውንም የማውደም አድራጎት የዴሞክራሲ ትግሉን ያጨልመዋል ሲል የመላው ኢትዮጵያ አንድነት ድርጅት አስጠንቅቋል። በዕለቱ አብይ ርዕስ ዝርዝሩን ይዘናል። ለምሽቱ ካሉን የዓለም ዜናዎች መካከል ናይጄሪያውያን ባለፈው ቅዳሜ ካካሄዱት ፕሬዝደንታዊ ምርጫ እየገባ ያለው የድምፅ ውጤት እንደሚያሳየው ፕሬዚደንቱ ሙሐማዱ ቡሃሪ እየመሩ ናቸው። ተቃዋሚው ፓርቲ ዋናው ተቃዋሚ ፓርቲ ግን የድምፅ ቆጠራ ውጤቱን ተቀባይነት የሌለው በማለት ውድቅ አድርጎታል። ጸረ መንግስት ተቃውሞ እየተባባሰ ባለባት በሱዳን፣ ፕሬዚደንቱ አልበሽር ለአንድ ዓመት የሚዘልቅ ዓለም አቀፍ አገር አቀፍ አዋጅ ማወጃቸው በጥልቅ ያሳሰባት መሆኑን ዩናይትድ ስቴትስ አስታውቃለች። የሚሉትና ሌሎችም አሉን። አድማጮች፣ ሰሞኑን በገጠመን የቴክኒክ እክል ሳቢያ በትላንትናው ዕለት ማሰማት ያልቻልናቸውን በርከት ያሉ ወቅታዊ ዘገባዎችና ቅንብሮች ዛሬ ይዘናል። ጤና ይስጥልኝ። እንደምን አመሻችሁ? ሌሎች በርከት ያሉ የወቅታዊ ጉዳዮች ላይ ያተኮሩ ቅንብሮችን ማክለን ከዛሬ ማክሰኞ የካቲት 19 2011 ዓ.ም ስርጭታችን ጋር አስተናጋጆች አሉላ ከበደና ቆንጂት ታየነን፣ አቀናባሪያችን ብርሃን ኃይሉ፣ የስርጭት መሐንዲሱ ኦድሬስ ሪገስ ነው። እስከ አራት ሰዓት ድረስ አብረናችሁ እናመሻለን። በቅድሚያ የምሽቱን የዓለም ዜና ናይጄሪያውያን ባለፈው ቅዳሜ ካካሄዱት ፕሬዚደንታዊ ምርጫ እየገባ ያለው የድምፅ ውጤት እንደሚያሳየው ስልጣን ላይ ያሉት ፕሬዚደንት ሙሐማዱ ቡሃሪ እየመሩ ናቸው። ዋናው ተቃዋሚ ፓርቲ ግን የድምፅ ቆጠራ ውጤቱንና ተቀባይነት የሌለው ብሎ ውድቅ አድርጎታል። ትናንት የናይጄሪያው ነጻው ብሔራዊ የምርጫ ኮሚሽን በሰጠው መግለጫ ቡሃሪ ቢያንስ በስድስት ክፍላተ ሀገር ዋናው ተፎካካሪያቸው አቲኩ አቡበከር ደግሞ በፌዴራል ካፒታል ክፍለ ግዛት እንዳሸነፉ ነው ያስታወቀው። የአቲኩ አቡበከር ሕዝባዊ ዲሞክራሲያዊ ፓርቲ ሊቀመንበር ኡቼ ሴኮንዶስ በበኩላቸው ፓርቲያቸው በናሳራዋ ክፍለ ሀገር እና በዋና ከተማዋ የድምፅ ቆጠራ መዛባት እንዳለ ደርሶበታል ብለዋል። አቡጃ ላይ በተካሄደ ጋዜጣዊ መግለጫ የተቃዋሚ ፓርቲው ሊቀመንበር ሲናገሩ የቡሃሪ መንግስት ከምርጫው ኮሚሽን ጋር ተመሳጥሮ በሀገሪቱ ዙሪያ በሚገኙ የድምፅ መስጫ ጣቢያዎች ቆጠራው እንዲዛባ እያደረገ ነው ሲሉ ወንጅለዋል። እኛ ደግሞ ትክክለኛውን የድምፅ ውጤት ከየምርጫ ጣቢያው ይዘናል ሲሉም አክለዋል። በናይጄሪያ በ36ቱም ክፍላት ሀገርና በፌዴራል መዲና ክፍለ ግዛት በጠቅላላ ምርጫው የተካሄደ ሲሆን በአንዳንድ የድምፅ አሰጣጥ ሂደቱ በተዛባባቸው አካባቢዎች እንዲዘገይ ተደርጓል። ከሰባ የሚበልጡ የሲቪል ማህበረሰብ ድርጅቶችን ያቀፈው ደ ሲትዌሽን ሩም የተሰኘው ቡድን እንዳስታወቀው ከምርጫው በተያያዙ ሁከቶች ቢያንስ 39 ሰው ተገሏል። የምርጫ ኮሚሽኑ በአንዳንድ አካባቢዎች ድምፅ አሰጣጡ እንዲዘገይ ቢደረግም በአፈጻጸሙ በአጠቃላዩ ረክተናል ማለቱን የፈረንሳይ የዜና ወኪል ዘግቧል። በናይጄሪያ የዩናይትድ ስቴትስ አምባሳደር ስቲዋርት ሲሚንግተን ትናንት ሰኞ በሰጡት መግለጫ ሕዝቡ ብሔራዊ የምርጫ ኮሚሽኑ የድምፅ ውጤቶችን አጠናቅሮ ይፋ እስከሚያደርግ በትዕግስት እንዲጠብቅና ከሁከት እንዲቆጠብ ጥሪ አቅርበዋል። ጸረ መንግስት ተቃውሞ እየተባባሰ ባለባት በሱዳን ፕሬዚዳንት ኦማር ሀሰን አልበሽር ለአንድ ዓመት የሚዘልቅ አገር አቀፍ የአስቸኳይ ጊዜ አዋጅ ማወጃቸው በጥልቅ ያሳሰባት መሆኑን ዩናይት ስቴትስ አስታወቀች። በተባበሩት መንግስታት ድርጅት የዩናይት ስቴትስ ተጠባባቂ አምባሳደር ጆናታን ኮኸን ትናንትና ሰኞ ለመንግስታቱ ድርጅት የጸጥታው ምክር ቤት ስብሰባ ባሰሙት ንግግር ፕሬዚዳንት በሽር ባለፈው አርብ የደነገጉትን የአስቸኳይ ጊዜ አዋጅ አንድምታ መገምገማችንን ቀጥለናል ነው ያሉት። ፕሬዚዳንቱ በትናንቱ አስቸኳይ ጊዜ አዋጃቸው ካለፈቃድ ህዝባዊ ስብሰባና የተቃውሞ ሰልፍ የሚከለክሉ ተጨማሪ ገደቦችንም ደንግገዋል። የዩናይት ስቴትሱ አምባሳደር የሱዳን ህዝብ ደህንነቱ አደጋ ላይ ሳይወድቅ ብሶቱን የሚገልጽበት ድባብ ሊፈጠርለት ይገባል ብለዋል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ከሰሜን ኮሪያ መሪ ኪም ጆንግ ኡን ጋር ለሚያካሂዱት ሁለተኛ ስብሰባቸው ዛሬ ማክሰኞ ማታ ቪየትናም ዋና ከተማ ሃኖይ ገብተዋል። ፕሬዚደንቱ የፒዮንግያንግን የኒውክሌር ትጥቅ መፍታት የሚያስችል የሆነ መንገድ የመተለም ተስፋ ሰንቀው ነው የተጓዙት። ትራምፕ ከፕሬዚደንታዊው አውሮፕላን ኤርፎርስ ዋን ሲወርዱ ዋና ዋና የቬትናም ባለስልጣናትና የዩናይትድ ስቴትስ አምባሳደር ዳንኤል ክሪንተንበርግ እንዲሁም ነጭ መለዮ ልብስ የለበሱ የክብር ዘብ አባላት አቀባበል አድርገውላቸዋል። የሰሜን ኮሪያ መሪ ኪም በበኩላቸው በብረት ለበስ ባቡራቸው በደቡባዊ ቻይና በኩል አድርገው ሚስተር ትራምፕ ከመድረሳቸው ሰዓታት ቀደም ብሎ ሃኖይ ገብተዋል። ኪም ወደ ሃኖይ ሜሊያ ሆቴል ቦሌ ሞንዚን ሆነው ሲያመሩ የአገራቸው የደህንነት ጥበቃ አባላት መኪናው መኪናውን ከበው ሮጥ ሮጥ ሲሉም ታይተዋል። ሁለቱ መሪዎች ነገረቡ ለጥቂት ጊዜ ይገናኙና ከሁለት ዋና ዋና ረዳቶችና ከአስተርጓሚዎቻቸው ጓሚዎቻቸው ጋር ሆነው ራት ይበላሉ። ከፕሬዚዳንት ዶናልድ ትራምፕ ጋር የውጭ ጉዳይ ሚኒስትር ማይክ ፖምፔዮ እንዲሁም ተጠባባቂ ዋይት ሀውስ ጽፈት ቤት ሹም ማይክ ሞልቬኒ አብረዋቸው ተጉዘዋል። ሁለቱ መሪዎች ተነገወዲያ ወዲያ ሐሙስ ተጨማሪ መደበኛ ውይይትም ያካሄዳሉ ተብሎ ይጠበቃል። አንድ የተባበሩት መንግስታት ድርጅት ጉባኤ በየመን ለአራት ዓመታት በዘለቀው የእርስ በርስ ጦርነት እጅግ ለድኸዩና ለሚሰቃዩ አስራ ዘጠኝ ሚሊዮን የሚሆኑ ዜጎች እርዳታ እንዲደረግ ተማጽኖ አቀረበ። የመንግስታቱ ድርጅት ባለፈው ታህሳስ ወር ለዚሁ የሚውል አራት ነጥብ ሁለት ቢሊዮን ዶላር መማጸኑ ይታወሳል። ሊሳሽ ላይን ከጄኔቫ ያጠራቀረችውን ዘገባ ዝርዝር ትስታበላቸው ይዛ ቀርባለች። ከየመን ህዝብ 80 በመቶ ወይም 24 ሚሊዮኑ ሰብአዊ እርዳታና ለደህንነቱም ጥበቃ እንደሚያስፈልገው የተባበሩት መንግስታት ድርጅት ዘገባ ይጠቁማል። ከነዚህ አስር ሚሊዮኑ ለከፋ ረሃብ እንደተጋለጡና በሚሊዮኖች የሚቆጠሩ ሌሎች ደግሞ ራሳቸውንና ቤተሰቦቻቸውን መመገብ የተሳናቸው እንደሆኑ ገልጿል ዘገባው። ለየመን እርዳታ የሚማጠነውን ጉባኤ የጠሩት የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ ከፍተኛ የሰብአዊ መቅሰፍት ሲሉ ለገለጡት የየመን ቀውስ ዓለም አቀፍ ለጋሾች በቸርነት እጃቸውን እንዲዘረጉ ጠይቀዋል። እንደ አውሮፓ አቆጣጠር ከመጋቢት 2015 ዓ ም ጀምሮ በዚያች ሀገር የእርስ በርስ ግርጭት ከተባባሰ ወዲህ በብዙ ሺዎች የሚገመቱ ሰዎች ተገለዋል ወይንም ቆስለዋል ብለዋል። ክስተቱ የተፈጸመው ሳውዲ መራሹ ጥምረት የየመንን መንግስት በመደገፍ ሁቲዎች ላይ የቦምብ ዘመቻ ከጀመረ በኋላ ነው እንደ ማንኛውም ግጭቶች አሉ ጉተሬሽ እንደ ማንኛውም ግጭቶች ሁሉ ጦርነቱን በመጀመር ተጠያቂ ያልሆኑ ህጻናትና ልጆች በከፍተኛ ሰለባዎች ሆነዋል ሰም 36 ሦስት መቶ ስድሳ ሺህ የሚሆኑ ልጆች በከፍተኛ ረሃብ በየዕለቱ ነፍስ ግቢ ነፍስ ውጪ ውስጥ ናቸው። አንድ ተአማኒ ዘገባ እንደሚናገረው የመን ውስጥ ዕድሜያቸው ከአምስት ዓመት በታች የሆነ ሰማንያ ሺህ ሕፃናት ሞተዋል። የመንግስታቱ ድርጅት ዋና ጸሐፊ በየመን ከሶስት ሚሊዮን በላይ ህዝብ ቤት ንብረቱን ጥሎ ለመሸሽ እንደተገደደ፣ የሀገሪቱ ጤና መዋቅር በመፍረሱ ሀያ ሚሊዮን የሚሆን ህዝብ የጤና አገልግሎት እንደሌለው፣ ሁለት ሚሊዮን የሚሆኑ ህጻናት ትምህርት ቤቶቻቸው በመፍረሳቸው የትምህርት እድል እንደሌላቸው ተናግረዋል። የብዙ እርዳታ ድርጅቶች ካዝና የተሟላ ባይሆንም ማንኛውም የተገኘ ገንዘብ በትክክለኛ መንገድ ተጎጂውን ህዝብ ለመርዳት እንደሚውል ቃል ገብተዋል ጉተሬሽ። በአልጄሪያ ከሁለት ወራት ያነሰ ጊዜ ከቀረው ፕሬዝደንታዊ ምርጫ አስቀድሞ ከተመረጡ ለአምስተኛ ጊዜ የሚሆነውን የፕሬዝደንት አብደላዚዝ ቡተፍሊካ እጩነት በመቃወም አልጄሪያውያን ለቅዋሜ አደባባይ እየወጡ ነው። ሰማኒያ ሁለተኛ ልደታቸው የተቃረበው የአልጄሪያው መሪ እንደ አውሮፓውያን የዘመን አቆጣጠር በ2013 የገጠማቸውን የአንጎል ውስጥ የደም ቧንቧ መዘጋት ተከትሎ በአመዛኙ የሚንቀሳቀሱት በእጅ በሚገፋ ተሽከርካሪ ወንበር ነው። የአሜሪካ ድምጹ ኤድዋርድ ሬኒያን ከካይሮ ያጠናቀረው ዘገባ አለ አሉላ ከበደ ይዞታል። ቁጥሩ የበዛ ተቃዋሚ ነው ሰሞኑን ጸረ ቡተፍሊቃ መፈክሮችን እያሰማ ወደ መዲናዊቷ አልጀርስና የወደብ ከተሞቹ አናባና ኦራን አደባባዮች መትመም የያዘው። በሌሎች ትናንሽ ከተሞችም ተመሳሳይ የተቃውሞ ትዕይንቶች እየታዩ ነው። የአረብ መገናኛ ብዙኃን ከትላንት በስቲያ እሁድ ፖሊስ ሰልፈኛውን ለመበተን አስለቃሽ ጢስ ሲተኩስ ነው በቴሌቪዥን መስኮቶች ያሳዩት። ይሁንና በትርምሱና በግርግሩ ያን ያህልም የበረታ ጉዳት የደረሰባቸው ሰልፈኞች ስለመኖራቸው የተዘገበ ነገር የለም። በያሰሞን የአረብ ተቃውሞ ማዕበል የሚል ቁልምጫ ተሰጥቶት በነበረውና ከጥቂት ዓመታት በፊትም ከቱኒዚያ እስከ ግብፅ በተቀጣጠለው በርካታ አገሮችንም አዳርሶ በነበረው የተቃውሞ እንቅስቃሴ ይሰሙ የነበሩትን የመሰሉ ድምፆች እያሰሙ የተሰሙት ወይም ያሰሙት የሕግ ባለሙያዎችን የሚወክሉ ቡድኖች ናቸው። ይህ እንዲህ እንዳለም በትላንትና ዕለት ለአገሪቱ ፓርላማ ንግግር ያሰሙት ጠቅላይ ሚኒስትር አህመድ ውሃያ የተቃውሞ ሰልፎቹ ሰላማዊ እስከሆኑ ድረስ መንግስት አይቃወማቸውም ነው ያሉት። ሰልፈኞቹ የቦተፍሊካን የስልጣን ዘመን ይገደብ ብቻ ሳይሆን ከስልጣን ይነሱ የሚሉ ጥያቄዎችንም ይጨምራሉ። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ክብራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ቀደም ብለን እንደጠቆም ነው በትላንቱ ምሽት በገጠመን የቴክኒክ እክል ምክንያት ያልተሰሙትን በርከት ያሉ ዘገባዎች እናሰማለን። የምሽቱ አስተናጋጆቻችሁ አሉላ ከበደና ቆንጂት ታየነን። በዓለም ዜና የጀመረው መደበኛው ፕሮግራማችን በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ አራት ሰዓት ድረስ ይቀጥላል። አብራቸውን ቆዩ። በአሁኑ ወቅት የሚፈጸሙ ነዋሪዎችን የማፈናቀልና ንብረታቸውን የማውደም አድራጎት የዲሞክራሲ ትግሉን ያጨልመዋል ሲል የመላው ኢትዮጵያ አንድነት ድርጅት አስጠንቅቋል። በለገጣፎ ለደረሰው ጥፋትም የከተማው አስተዳደር እንዲጠየቅ ነው ጥሪ ያቀረበው። መለስካቸው አምሃ ተጨማሪ ዝርዝር ይዟል። መያድ ዛሬ ባወጣው የጽሁፍ መግለጫ እንዳመለከተው ላለፉት አስር ወራት ኢትዮጵያን በለውጥ ጎዳና እንዳስገባ የሚነገርለት የጠቅላይ ሚኒስትር አብይ አህመድ መንግስት የወሰዳቸው እርምጃዎች ያረኩት አይመስሉም። የጽሑፍ መግለጫው የለውጥ ኃይል ነው ተብሎ የሚነገርለትና በቅርቡ ወደ ስልጣን የመጣው የዶክተር አብይ መንግስት በዜጎች ላይ ሲደርስ የነበረውን መፈናቀልና ሀብት ንብረት የመዝረፍ እንዲሁም ዜጎችን በአሰቃቂ ሁኔታ የመግደልና ሌሎች ችግሮቹን ይከላከልለታል ተብሎ እምነት ቢጣልበትም ችግሩ እየተባባሰ እንጂ መፍትሄ ሲያገኝ ማየት አልተቻለም ይላል። ለሁኔታዎቹ መባባስ እንደ ምሳሌ ካነሳው አንዱ ደግሞ ሰሞኑን በኦሮሚያ ክልል በአዲስ አበባ ሰሜን ምስራቅ በምትገኘዋ ለገጣፎ ከተማ የተፈጸመውን የዜጎችን ቤት ማፍረስና ማፈናቀል ነው። ድርጊቱ እንደ ቆመ ከጋዜጠኞች ተነግሮ የመግለጫው አስፈላጊነትና ተገቢነት የተጠየቀ ቢሆንም የመኢአድ መሪዎች የተለየ መረጃ አቅርበው ተከራክረዋል። አቶ ሙሉጌታ አበበ የመኢአድ ምክትል ሊቀመንበር በክልሉ ፕሬዚዳንት ባቶ ለማ መገርሳ ሲነገር ሰምቻለሁ። ሶሻል ሚዲያም ላይ ሲናፈስ ነበር። እኔ አንድ ብዙ ጊዜ ከዚህም በፊት ተሞክሮ ስላለን ለገጣፎን እውነት ኦሮሚያ ክልል ነው የሚመራው ወይስ የዛው ከተማ ከንቲባና ከተማ አስተዳደር ብቻ ነው የሚመራው ብሎ ጥያቄ የሚያስነሳ ነገር አለ። ዛሬ በዚህ ሰዓት እየፈረሰ ነው። ዛሬ አሁን አሁን እየፈረሰ ነው። ለገጣፎን ማን ነው የሚያስተዳድረው የምንለው ለዛ ነው ብለዋል። የክልሉ መንግስት በሶሻል ሚዲያ ላይ አይቸዋለሁ መፍረስ እንዲቆም እንነጋገራለን የሚል ሲራገብ ነበረ። ግን ተግባራዊ ስላልሆነ ወደ ሀያት መውጫው ሀያት መውጫ ጋር ያለው መስመሮች በለገጣፎ አሁን እየፈረሱ እንደሆነ ወደዚህ ከመግባታችን በፊት እየተደወለ እየተነገረን ነበር። በአንድ በኩል የመያድን መግለጫ፣ በሌላ በኩል ደግሞ የኦሮሚያን ክልል አንዳንድ ባለስልጣናት እና የከተማውን አስተዳደር ቀደም ብለው የሰጧቸውን ማብራሪያዎች መሰረት በማድረግም መያድ የግንባታዎቹን ህጋዊነት ምን ያህል እንዳጣራ ከጋዜጠኞች ጥያቄ ተሰንዝረዋል። አቶ ሙሉጌታ አበበ ምላሽ ሰጥተውበታል። ህጋዊ ነው ህጋዊ አይደለም የሚለውን ከማስመራችን በፊት ዜጎች ለምንድን ነው በህገ ወጥ መንገድ ቤት የሚሰሩት? የመኖሪያ ቤት ችግር ስላለ፣ መፍትሄ ስላላገኙ፣ በህጋዊ መንገድ የሚኖሩበት መስመር ስላልተመቻቸላቸው በህገ ወጥ መንገድ ብዙዎች ይገነባሉ። አሁንም የመንግስት ኃላፊነት የመኖሪያ ቤቱን ማመቻቸት ባይችል እንኳን ባይችል እንኳን ህገ ወጥ ቤቶች ሲገነቡ ሟለነዋያቸውን ሳያፈሱ ዜጎች እህቶቻችን በአረብ ሀገር ሄደው የሰው ፊት እያዩ ምራቅ እየተተፋባቸው ይህ ሰብዓዊ ድርጊት እየተፈጸመባቸው ያገኙትን ገንዘብ አገራችን ገባን ብለው ቤት ይገነባሉ። ቤት ሲገነቡ ህገወጥ ከሆነ እዚያው ላይ ነው መቆም ያለበት። ማለነውያቸው ሳይፈስ ገንዘባቸው ሳይባክን ጉልበታቸው ሳይባክን ህገ ወጥነውና አቁም መባል አለባቸው የመንግስት ዋና ስራው ይሄ ነው መሆን ያለበት አስር ዓመት አስራ አምስት ዓመት ሀያ ዓመት ከዛ በላይ ከኖሩ በኋላ ግሬደር ይዞ ሄዶ ቤት መናድ አይደለም የመንግሥት ስራው መሆን ያለበት መወገዝ ያለበትም ነገር አንዱ ይሄ ነው ቤታቸው ከፈረሰባቸው ወገኖች ለህጋዊነታቸው ማስረጃዎቻቸውን ለድርጅቱ ያካፈሉ እንዳሉም በጋዜጣዊ መግለጫው ላይ የተናገሩት የመያድ ሊቀመንበር ዶክተር በዛብ ደምሴ በበኩላቸው ገና ከመጀመሪያው መግለጫው የወጣበትን ዓላማ አስረድተዋል። የመላው ኢትዮጵያ አንድነት ድርጅት ከህግና ከስነ ስርዓት ውጭ የሚገነቡትን ቤቶች ይደግፋል ማለት አይደለም። እኛ ቤቶች በህጋዊ መንገድ ከመንግስት ፍቃድ ወስደው ህጉን አክብረው ቤት እንዲሰሩ እንፈልጋለን። ከዛ ውጭ አላማ የለንም እና ህገ ወጥ ግንባታውን በመደገፍ አይደለም ይሄንን ጋዜጣዊ መግለጫ የምንሰጠው። መያድ በአሁኑ ወቅት ተባብሷል ላለው ችግር ሁለተኛ ምሳሌ አድርጎ ያቀረበው በማዕከላዊና በምዕራብ ጎንደር ተከስቶ የቆየውን ግጭት ነው። በአካባቢው ለተፈጠረው ግጭት መያድ ተጠያቂ ያደረገው ራሱን የቅማንት ኮሚቴ ብሎ የሚጠራው በሚል የገለጸውን አካል ነው። እንደ መያድ የጽሑፍ መግለጫ ደግሞ መንግሥት በዚህ አካል ላይ የማያዳግም እርምጃ እንዲወስድ ጥሪ ያቀርባል። ጋዜጠኞች ለዚህ ጥሪው ማብራሪያ ጠይቀው ነበረም፣ አቶ ሙሉጌታ አበበ መልሰዋል። ድርጅታችን የሚያወግዘው ጦረኛ የሆነውን ኮሚቴ ነው እንጂ ቅማንትን አይደለም። ነገር ግን በቋራ አካባቢና በተለያዩ ቦታዎች ላይ በዚህ ህገወጥ በሆነ ኮሚቴ ጦረኛ በሆነ ኮሚቴ ምክንያት ከቅማንትም ከአማራም በርካታ ሰዎች ሞተዋል፣ በርካታ ቤቶች ፈርሰዋል፣ በርካታ ንብረት ወድሟል። ይሄ ግጭትን የሚያበረታታና መሳሪያ የሆነ ኮሚቴ መጠቀሚያ የሆነ ኮሚቴ ለቅማንትም ይሁን ለአማራው አንድም ጠብ የሚል ነገር ሊሰራ የማይችል ኮሚቴ ጦረኛ ስለሆነ በዚች ሀገርና በዚህ ሰዓት ደግሞ ጦርነት ለሀገራችን ያስፈልጋል ብለን ስለማናምን ይህ ኮሚቴ በሕግ መጠየቅ አለበት የሚል አቋም አለን። የቅማንትን ጥያቄ ግን ህግና ህገ መንግስታዊ ሂደት አለው። በተደጋጋሚ ሲታይም ቆይቷል። የውሳኔም ጉዳይ ነው። ያን የተወሰደውን ውሳኔ ተግባራዊ ማድረግ ይጠበቅባቸዋል ሁለቱም። የጽሁፍ መግለጫው እንዳለው በማዕከላዊና ምዕራብ ጎንደር በተፈጠረው ግጭት ከዘጠና ሺህ በላይ ነዋሪዎች መፈናቀላቸውን በርካታ የቆሙ እንስሳት በእሳት መቃጠላቸውንና በሚሊዮን የሚቆጠር ንብረት መውደሙን መረጃዎች እንዳሉ ይናገራል። የክልሉ መንግሥትና የፌዴራል መንግስትም ችግሩን ለመፍታት በሚያደርጉት ጥረት መኢአድ ከጎናቸው እንደሚቆም አረጋግጠዋል። መለስካቸው ካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ የምሽቱን አብይ ርዕስ ነበር ያደመጥነው። መለስካቸውን እናመሰግናለን። መኢአድ በትናንትናው እለት በሰጠው መግለጫ ላይ የተመረኮዘ ዘገባ ነበር። ዝግጅታችን ሲቀጥል የኦሮሚያ ክልል ፕሬዚደንት ለማ መገርሳ በለገጣፎ በተካሄደው ህገ ወጥ የተባሉ የመኖሪያ ቤቶችን የማፍረስ ሂደት የተፈጠሩ ግድፈቶችና ስህተቶች እንዳሉ የሚያጣራ ግብረ ኃይል ወደ ስፍራው እንዲሰማራ አዘዋል። ግብረ ኃይሉ በቀጣዮቹ ቀናት ስራ እንደሚጀምርም የኦሮሚያ ክልል የመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ኃላፊ አቶ አድማሱ ዳምጠው በተለይ ለአሜሪካ ድምፅ አብራርተዋል። ይህ በዚህ እንዳለ ጠቅላይ ሚኒስትር አብይ አህመድ ለመጀመሪያ ጊዜ በጉዳዩ ላይ አስተያየት ሰጥተዋል። ጠቅላይ ሚኒስትሩ ከትናንት በስቲያ ከተለያዩ ክልሎች የህብረተሰብ ክፍል ተወካዮች ጋር ባደረጉት ውይይት የለገጣፎን ጉዳይ በምሳሌነት አንስተው ጉዳዩ ሲፈጸም ባያውቁም ወቀሳዎች ወደ እርሳቸው መነጣጠራቸው ቅር እንዳላሰኛቸውና ህብረተሰቡ ከመሪዎቹ የሚጠብቀው ነገር መኖሩ ተገቢ መሆኑን አብራርተዋል። የቢሮ ኃላፊውን ማለት የኦሮሚያ ክልል የኮሚኒኬሽንስ ቢሮ ኃላፊውን ያነጋግረው እስክንድር ፍሬው ተከታዩን አድርሶናል። ትኩረት ስቦ በቀጠለው የለገጣፎ የቤቶች መፍረስ ጉዳይ ጠቅላይ ሚኒስትር አብይ አህመድ የሰጡት የመጀመሪያ አስተያየት ነው የተደመጠው። ከሶማሌ፣ አፋር፣ ጋምቤላ፣ ቤንሻንጉልና ሀረሪ ክልሎች ከተውጣጡ የተለያዩ የህብረተሰብ ክፍሎች ተወካዮች ጋር የተወያዩት ጠቅላይ ሚኒስትሩ ለገጣፎን የጠቀሱት በምሳሌነት ነው። ህዝብ መሪዎቹን መውቀሱና የሚጠብቀው ነገር መኖሩ ተገቢ መሆኑን ለማሳየት በቅርቡ ለገጣፎ ላይ አንድ ስራ እኔ ሲታቀድ ሲሰራ አልሰማውም፣ ሲፈጸምም አላቅም። የኔ ስራ አይደለማ ከተማ ስለማላስተዳድር የኔ ስራ አይደለም። ህዝቡ ግን የጨሆ አብይ ብሎ ነው። ትክክል ነው። ከእኔ የሚጠብቀው ነገር አለ ማለት ነው። ማስተካከል አለብ ብሎ የሚያስቡ ነገር ስላለ ነው። በጉዳዩ አመዛዝኖ የእሱ ስልጣን ምንድን ነው፣ የእሱ ስራ ያልሆነ ምንድን ነው ብሎ ዝርዝር አይቶ አይደለም። በእርግጥ የሆነ ሆኖ ኃላፊዎች ስንወገዝ ስንወቀስ ማድመጥ ያስፈልጋል። ወቀሳ ራሱ የማክበርና የመጠበቅ አንዱ እርምጃ ስለሆነ የማይጠብቅ ሰው አይወቅስም። ጠቅላይ ሚኒስትር አብይ አህመድ በዚህ የለገጣፎ ጉዳይ ላይ ወደ ዝርዝር ጉዳዮች አልገቡም። ከዚሁ ርዕስ ጋር በተያያዘ ዜና የኦሮሚያ ክልል ፕሬዝዳንት አቶ ለማ መገርሳ በለገጣፎ በተካሄደው ቤቶችን የማፍረስ ሂደት የተፈጠሩ ግድፈቶችና ስህተቶች እንዳሉ የሚያጣራ ግብረ ኃይል እንዲሰማራ አዘዋል። የክልሉ የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ አድማሱ ዳምጠው ይህንን በተለይ ለአሜሪካ ድምጽ በስልክ አብራርተዋል። አሁንም ቢሆን ህግን እና ስርዓትን ማስከበር ምንም ለድርድር የሚቀርብ ጉዳይ ባይሆንም ግን በአሰራር ስህተቶች ካሉ በዝርዝር እንዲታዩና የእርምት እርምጃ እንደሚወሰዱም ጥቆማ ተሰጥቷል። በትላንትናው ለውይይቱ ከዚህ ቀደምም የቅሬታ ሰሚ ኮሚቴ ተዋቅሮ ነበረ። በዚሁ ሂደት እየተሰራ ነው። አሁንም ይህንን ጉዳይ የሚያጣራ አንድ ግብረ ኃይል ተደራጅቶ ወደ አካባቢው እንዲሰማራ ክቡር ፕሬዚዳንት ለማ መገርሳ አ። ማጣራቻ አስቀምጧል። ግብረ ኃይሉ በጥቂት ቀናት ጊዜ ውስጥ የማጣራት ሥራ የሚሰራ ይሆናል። ግብራይሉ አጣርቶ በሚያቀርቡ ሪፖርት መሰረት የተፈጸሙ ስህተቶች ካሉ ይታረማሉ። ስህተቶች ይታረማሉ ሲሉ ግን ምን ማለት ነው? ምን ይደረጋል? መጀመሪያውንም ህገ ወጥነትን ለመከላከል ስራው ሲሰራ መጀመሪያ የህገ ወጥ ይዞታዎችንና ግንባታዎችን የመለየት ስራ ነበር አንደኛው። ሁለተኛው ይህንን የተለየውን ጉዳይ ከህብረተሰቡ ጋር ምክክር ማድረግ ነበረ። ያ ከተደረገ በኋላ ነው ወደዚህ እርምጃ የተወሰደው። አሁን የተሰሙ ቅሬታዎች ይሄ ሂደት እንዳልሄደ ይዞታቸው ህጋዊ ሆኖ እያለ ህጋዊ እንዳልሆነ ተደርጎ እንደፈረሰባቸው፣ አድሏዊ አሰራር እንዳለ የሚነሱ ቅሬታዎች አሉ። የክልሉ መንግስት ህገወጥነትን መከላከል የህብረተሰቡ ፍላጎት በተሟላ መልኩና ፍትሀዊ የሀብት ክፍፍልንም ሆነ አስተዳደርን ለማረጋገጥ ነው ይህን ስራ ሲሰራ የቆየው። ሆኖም ግን እነኚህ ሂደቶች በሙሉ ከተጣሩ በኋላ ነው ወደዚህ የተገባው። አሁንም ግን ይሄ ጉዳይ ተነስቷል ነው። ይሄ ጉዳይ ከተነሳ አሁንም በራን አንዘጋብ ነው እንደክልል። ይሄ ግብረ ኃይል ሄዶ የሚያጣራውም እውነት ይሄ ነገር አለ የለም የሚለውን ነገር ነው። ምክንያቱም እኛ ባለ መረጃ እንደተወራው የደሃው ቤተሰብ ደሃው ብቻ ነው የተፈና ሊቀጣቀለው የሚሉ አሉባልታዎች አሉ። ግን የመንግስት ሰራተኞችም የተለያዩ መዋቅር ውስጥ ያሉ አካላትም እዚህ ህገወጥ ስራ ውስጥ እንዳሉ የሚጠቁሙ መረጃዎች አሉ። ስለዚህ እውነታውን፣ የቅሬታው መነሻና የተሰራበት ሂደት ምን እንደሚመስል ሁለቱን በማገናኘትና ትክክለኛውን ነገር በመለየት እውነትም ስህተት ካለ እዚህ ቦታ ላይ ስህተት አለ የአፈጻጸም ስህተት ሲባል ወይንም ይዞታ እያላቸው ነው የፈረሰባቸው፣ ይዞታ ሳይኖራቸው ግን የፈረሰባቸው ህገወጥ መሆናቸው ደግሞ ትክክል ከሆነ ትክክል ሆኖ እነኚህ ነገሮች ነው የሚያጣራው። አጣሪ ቡድኑ የሚያመጣ ውጤት የበለጠ ተአማኒነት እንዲኖረው ምን አይነት ሰዎችን ነው የሚያካትተው? እነማን ናቸው የሚያጣሩት ግብረ ኃይል ውስጥ ማለት? ዝርዝር ተሳታፊዎቹ ቀጣይ በሚኖሩ ሂደቶች ይገለጻሉ። ሆኖም ግን አፈጻጸም ላይ ወይ ህግ ክፍተት ካለው ወይ ሂደቱ ላይ የሚጎረብጥ ነገር ካለው እነኚህ ነገሮችን በንጽህና የመግለጽ ጉዳይ ነው። ምክንያቱም ህገ ወጥነት ህጋዊነትን ያጠፋል። ህጋዊነት ጠፋ ማለት ደግሞ አድላዊ አሰራር ሀብት ያለውና ጉልበት ያለው እንደፈለገ ተንደላቆ ሲኖር፣ ሌላው ሀብት ያሌለው ጉልበት ያሌለው ብር ያሌለው የሚጎዳበት አሰራር ነው ህገ ወጥነት ማለት ነው ለዚህ ነው ህገ ወጥነት ለድርድር የሚቀርብ ጉዳይ አይደለም ህጋዊነት ብቻ ነው ነው አንደኛው ሁለተኛ ነገር የክልሉ መንግስት ወደዚህ እርምጃ ሲገባ ሲጀመር ከታዲሶ ጊዜ ጀምሮ ህብረተሰቡ ሲነሱ የነበሩ ቅሬታዎች በተለይም ከከተማ ጋር በተያያዘ የመሬት እና የህገ ወጥ ግንባታ ወረራዎች በሰፊው ነው ከህብረተሰቡ ቅሬታ ሲነሳ የነበረው እነኚህም ህዝቡን ያስቀየሙና ያስኮረፉ ቅሬታዎችን አንድ በአንድ በመለየት ነው ወደ እርምጃ እየተገባ ያለውና ዞሮ ዞሮ የሚሰራው ስራ ሁሉ ህግና ህግ መሰረት ያደረገና የህግ ልዕልና ለማረጋገጥ እና የህብረተሰቡን ሰላማዊና ህጋዊ እንቅስቃሴ ፍትሃዊ በሆነ መልኩ ለማረጋገጥ የሚሰራ ስለሆነ ይሄንን የሚያጎድፍ ነገር ካለ በራን ዘጋም ነው። መጀመሪያውንም ወደዚህ ስራ ሲገባ ከህብረተሰቡ ጋር በሰፊው ውይይት ተካሂዷል። መግለጫ ተሰጥቷል። ሰነዶች ተፈትሸዋል። የህዝብ አስተያየቶች ተሰብስበዋል። በነኚህ ሂደት ውስጥ አሁንም ጉድለቶች ካሉ የክልሉ መንግስት እንዲፈትሽ የሚያደርግ ነው እና በቅን ልቦና ለህዝብ አገልግሎት የሚሰራ ስለሆነ ታማኝነቱ ምንም ጥርጣሬ የለውም። ማን እዛ ላይ ይሳተፋል? ይህንም በውል ሊገነዘብና ያለአንዳች አድሎ ሊፈጽም የሚችል አካል ስለሆነ በዚህ በኩል ማን ይሳተፋል የሚለው በቀጣይ ዝርዝር የሚሰጥ ሲሆን፣ ግን ዋናው ጉዳይ ለሕሊና የሚሰራና ለሕግ የበላይነት ልዕልና የሚሰራ ስለሆነ በዚህ በኩል ምንም ጥርጣሬ አይኖርም። አቶ አድማሱ በህብረተሰቡ መካከል የሚነሳ ጥያቄ ነው። አሁን ጠይቀውት፣ አሁን በሀገሪቱ ውስጥ እየተካሄደ ያለውን ለውጥ እየመሩ ያሉት ዶክተር አብይ አህመድ እና አቶ ለማ መገርሳ ቡድኑ ቡድኑም እንግዲህ የለማ ቡድን ወይም ቲም ለማ ተብሎ ስለሚጠራ ነው እንደዚህ ያላቸው ከፍተኛ ተቀባይነት ይታወቃል በአሁኑ ሰዓት። እና እንደዚህ አይነት እርምጃዎችን በዚህ ሰዓት መውሰድ አንዳንዴ ሆን ተብሎ እነሱ ላይ ህብረተሰቡ እንዲያማርር ለማድረግ የሚወሰዱ እርምጃዎች ናቸው ወይ ለምን ጊዜው አሁን ተመረጠ ሲሉ አንዳንድ አሁን በሀገሪቱ እየተካሄደ ያለውን ለውጥ በከፍተኛ ሁኔታ የሚደግፉ የህብረተሰብ ክፍሎች ይናገራሉ። ለምን አሁን የሚለውን እንዴት ነው የመልሱት እርስዎ? ለምን በዚህ ሰዓት ይሄን ጉዳይ ማድረግ አስፈለጋ? በጣም ጥሩ። ለውጥ ማለት ራሱ ለውጡ ያስፈለገበትና ከለውጡ በፊት የነበሩ ችግሮችን የመፈተሽ ስራ ነው። ክልሉ ሲሰራ የነበረው አንደኛው ከለውጡ በፊት የነበሩ ችግሮች አንድ በአንድ ሲጠኑ፣ የመሬት ጉዳይ በተለይ የኦሮሚያ ክልል ውስጥ በተለይ ደግሞ ከተሞች አካባቢ የህገ ወጥነት መስፋፋት፣ የሙስና መስፋፋት፣ የህገ ወጥ ግንባታዎች ዋነኛ የህዝቡ አጀንዳዎች ናቸው። ሁለተኛ በኢንቨስትመንት አካባቢ የሚነሱ ጉዳዮች ከግንዛቤ የሚሆን ከአሰራር ግድፈት ከህብረተሰቡ የሚነሱ አንኳር ጥያቄዎች ነበሩ። እነኝም ወደ ቦታ ለመመለስ ክልሉ አሁን ወደ እርምጃ ገባ እንጂ ባለፉት ስድስት ወራት መሰረታዊ የማስተካከያ እርምጃዎችን መደላድሎችን ሲሰራ ቆይቷል። ከኢንቨስትመንት ጋር ከመሬት አስተዳደር እና አጠቃቀም ጋር ከክልሉ መዋቅር አደረጃጀት ጋር ከመልካም አስተዳደር ችግሮች ጋር እነኚ ሁላ ተዳምረው የመልካም አስተዳደር ችግሮች እንደነበሩ፣ እነኚህ መልካም አስተዳደር ችግሮች ደግሞ ከመሰረቱ ለመፍታት ነው መንግስት ቃል የገባው። ይሄ የለውጥ ኃይልም ወደ ስራ ሲገባ ለህዝቡ ቃል የገባውን ነገር በመተግበር በመተግበርና የትኛውንም ኢፍታዊ የሆኑ ድርጊቶችን በማስወገድ ህጋዊና ፍትሐዊ የሆኑ ነገሮችን ብቻ ስርአት በማስያዝ ስርአቱ ህዝቡን የሚጠቅም የሚያሳትፍና በተለይም በሚሰሩ ስራዎች ሁሉ የህዝብ ቅሬታዎች ተሰምቶ መፍትሄ እንዲያገኙ መደላድል የሚሆኑ መመሪያዎችና ደንቦችን ሲሰራ ነበር። ስለዚህ አንዱ የመሬት ጉዳይ የመሬት አስተዳደር፣ ህገወጥ ግንባታ፣ የአርሶ አደር ተጠቃሚነት እነኚህ አንኳር ጉዳዮች ናቸው። እነኚህ የጥናት ስራዎች ከተጠናቀቁ በኋላ ነው። አጋጣሚ አሁን ወደ ስራ የተገባው በአንድ ከተማ በሁለት ከተማ አይደለም፣ በሁሉም ክልል ከተሞች ናቸው። በአምስት ከተሞች ነው ይሄ ስራ ሲሰራ የነበረው። አሁንም አይደለም ደግሞ የተጀመረው። ለውጡ ከተጀመረ ጊዜ ጀምሮ ህብረተሰቡ ቅሬታ የሚያቀርብባቸውን ሴክተሮች የመለየት ችግሮቹን፣ የመለየት የማጥናት፣ የመፍትሄ አቅጣጫ የማስቀመጥ ደንብና መመሪያዎቹም በአዲስ የመከለስና የማስተካከል ስራዎች ሲሰሩ ቆይተዋል። አሁን የተጀመረው ጉዳይ አይደለም። ለገዛ ሆኖ አምና ነው የተጀመረው። ከአንድ ሺህ በላይ ቤቶች አምና ነው የፈረሱት። መቱ ከተማ አሁን እየፈረሰ ነው። ቡራዩ ከተማ ቆይቷል የፈረሰው። ስለዚህ አሁን የተጀመረው ጉዳይ አይደለም። አንድ ሁለተኛ ነገር የሕዝቡን መሰረታዊ ቅሬታ ሲያሳድርበት የነበረውን ጉዳይ በማስተካከል መልካም አስተዳደር ማረጋገጥና ፍትሐዊ የሀብት አጠቃቀምን በተለይም ውስን የሆነውን የመሬት ሀብት ጥቂቶች የሚበለጽጉበት ህገወጥነት አቶ አድማሱ ዳምጠው የኦሮሚያ ብሔራዊ ክልላዊ መንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ በጣም ነው ማመሰግነው ስለ ጊዜዎት። ሰሞኑን ደግሞ በተመሳሳይ ርዕስ ላይ ሰፋ ባለ ሁኔታ እንደምንነጋገር ተስፋ አድርጋለሁ። አመሰግናለሁ። ለዛሬ አመሰግናለሁ። እኔ ሰሞኑንም የፌዴራል ና የኦሮሚያ ክልል ባለስልጣናት የተካተቱበት ቡድን በለገጣፎ ጉብኝት ማድረጉ ይታወሳል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድር ለዘገባው እናመሰግናለን። እስክንድር እንደጠቆመ በቀጣይ በወቅታዊ የኢትዮጵያ ጉዳዮች ላይ የቀደመውን ጨምሮ በስፋት እንዘግባለን። አሁን ወደ የሶስተኛው የመጽሔት ርዕስ እንሻገር። ከሁለት ዓመት በላይ በኦሮሞ ጃርሶና በሶማሌ ገሪ ጎሳዎች መካከል የነበረው ግጭት በእርቅ ተፈታ ይለናል። ዛሬ በእርቅ ሂደቱ ላይ የተሳተፉ የሁለቱ ጎሳዎች የአገር ሽማግሌዎች ወጣቶችና ሴቶች በተለይ ለአሜሪካ ድምጽ እንደገለጡት በሁለቱም ወገኖች ከፍተኛ ጥፋት ያስከተለ ግጭት ትላንት በጭናቅሰን ጅጅጋ አካባቢ በምትገኘው በቱሉ ጉሌድ ባካሄዱት እርቅ ዘላቂ መፍትሄ በሚያስገኝ መንገድ መቋጨቱን ጠቅሶ፣ የእርቅ ሂደቱም የአገር ሽማግሌዎቹ ያለማንም ጣልቃ ገብነት በራሳቸው ያካሄዱት ነው ይለናል። አዲስ ቸኮል ከስፍራው ባጠናቀረው ዘገባው ለበርካቶች ሞት መቁሰልና ንብረት ውድመት መንስኤ የነበረውና አብዛኛው ነዋሪያቸውን ያፈናቀለው የገሪና ጃርሶ ጎሳዎች ግጭት ከሁለቱ ጎሳዎች የተውጣጡ 24 ሽማግሌዎች ቃለ መሀል አካሂደው በጀመሩት እርቅ መፍትሔ አግኝቷል። የእርቁን ሂደት በተመለከተ ከሽማግሌዎቹ አንዱ የሆኑት የገሪ ጎሳ ተወካዩ አቶ ሙሄዲን ሀጂ ሀቢብ እንዲህ ይላሉ። አስራ ሁለት በገሪ ጎሳና አስራ ሁለት በጃርሶ ጎሳ የተመረጡን ሀያ አራት ሽማግሌዎች ሆነን ባለፈው የቱሉ ወረዳና ና የጭላክሰን ወረዳ እንዲሁም የሁለቱ መስተዳድሮች ድሬዳዋ ላይ ባደረጉት ስምምነት መሰረት እና እነሱ ባስቀመጡልን ባስቀመጡት እቅድ መሰረት ከሁለቱም ጎሳ አስራ ሁለት አስራ ሁለት ሽማግሌ መምረጥና ይህ ጉዳይ ማንም ሦስተኛ እጅ ሳይኖርበት እርስ በእርሳችን እንድንወያይ እድሉ ተሰጥቶን ያለፈው እሑድ ከሳምንት በፊት ሌላ ላይ ተገናኝተን ነበር። እሑድ በተሰጠ እቅድ መሰረት የሁለቱም መስተዳደሮች በሌሉበት የትራክሰንም ሆነ የችሉ እንዲሁም የዞንም ሆነ የክልል መስተዳደር የኦሮሚያም ሆነ የሶማሌ ክልል መስተዳደሮች በሌሉበት መከላከያ የመጀመሪያ ስራዎች በሌለበት ለእኛ ለሀያ አራቱ ሽማግሌዎች ብቻ እንድንወያይ ይህ ጦርነት ህዝባችንን ጠቀመ ወይስ ጎዳ በሚለው ጉዳይ ዙሪያ እራሳችን ተወያይተን የችግሩ አካልን እንደመሆናችን መጠን የመፍትሄውም አካል እንድንሆን ድሎ ተሰጥቶን እሑድ ከሰዓት የጀመረው ውይይት በአስራ ሁለት ሰኞ ለዚህ ዛሬ ለተገናኘንበት ቀጠሮ ለእርቅ በቅተናል። የሀገር ሽማግሌዎች መጀመሪያ ድሬዳዋ ላይ በደረሱ ስምምነት ይዘት ላይ አቶ ሙሄዲን እንዲህ ይላሉ። ሄደዋ ላይ እንወያይ ከመጥናቸው የስምምነት ነጥቦች አንደኛ፣ ያለምንም ቅድመ ሁኔታ ሰላምን መቀበል፣ ያለምንም ቅድመ ሁኔታ ህዝባችንና እኛ ታጣቂዎች ትጥቅ እንዲሰቱ ማድረግ። ይህንኑ ስምምነት ተስማምተን ለህዝባችን ካደረስን በኋላ በሁለቱም በኩል ታጥቆ የተገኘ አካል ከተገኘ በራሳችን ፍላጎትና በራሳችን ስምምነት መከላከያ ሰራዊት ትጥቅ እንዲያሰታ እና እንዲወርስ እንዲሁም፣ የዛሬዋ አንድ የተገናኘንባት ቀጠሮ እስከምትደርስ ድረስ በሁለቱም በኩል ይህን የጀመርነውን የሰላም ጥረት ሲያደናቀፍ ግለሰብም ይሁን ቡድን ከተገኘ አጋልጠን ለመንግስትና ለሕግ እንድናቀርብ። ትንሽ የዛሬዋ ስምምነታችን ከባለፉት ስምምነቶች ለየትኛ የሚያደርጋል። እኛ አራት ሽማግሌዎች በምንወያይበት ጊዜ በሃይማኖታችን መሰረት በቁርአን ተማምለናል። እያንዳንዱ ሽማግሌም በሃይማኖቱና በሚያምነው እምነትና በቁርአን ሲምል ከዛሬዋ ጀምሮ የጃርሶን ልጅና የገሪል ልጅ ለሽቼ ለአለማየት በኩል አይን እንደማይ ጎሰኝነት ዘቀራውቶኝ ለጃርሶ ጎሳ እንደማላግዝ ገሪም ደግሞ ለገሪ ጎሳ እንደማላግዝ በሁለታችንም በኩል ችግር ፈጣሪውን አጋልጠን ለመንግስት ልናቀርብ በቁራ ተባብለናል። ያንኑ የሃያ አራታችንን ሽማግሌዎች ስምምነት ወደ ካች በማድረስ ዛሬ ደግሞ ከሁለቱም ወገን ከሴቶች፣ ከሽማግሌዎች፣ ከወጣቶች፣ ከምሁራኖች፣ ከሃይማኖት አባቶች የተውጣጡ በርከት ያሉ ከሁለቱም ጎሳ ሰፊ መድረክ ፈጥረን የአራታችንን ስምምነትና ውል እና ቃል ኪዳን ተቀብላችኋል ወይ የሚል ጥያቄን ላይ ቀረብንላቸው። የተቀበላችሁትን ሰላም እኛም ተቀብለናል፣ ባላችን የገባችሁትንም ቃል እኛም ባላችን ቃል እንገባለን። ከዛሬ ጀምሮ ለሰላም እንጂ ለጥፋት ላንንቀሳቀስ ቃል እንገባለን ብለው እዚህ የተገኘው ህብረተሰብ በሙሉ ሁሉ ይወልዳል። በዛሬው ዕለት በቱሉ ጉሌድ በሚገኝ ልዩ የእርቅ ቦታ የአገር ሽማግሌዎች የደረሱበትን ስምምነት ለሁለቱ የገሪና ጃርሶ ጎሳ ተወላጆች አስታውቀዋቸዋል። የእርቁ ሂደት ተሳታፊ የነበረው የጃርሶ ተወላጁ ወጣት ከዲር አብዲ ስለ ሂደቱ እንዲህ ይላል። ያንን እርቅ ህዝቡ ደግሞ የነሱን ሰምቶ ከተሰማ በኋላ ህዝቡ ደግሞ ተቀብሎታል። ያው እርቁ ምን እንደሆነ ዘርዝርልኝ ብትለው ያው ሁለት ነገር ነውወጡ አሁን የተካሄደው እርቁ ግዴታ ቶክስ መቆም አለበት። ሰላም ትፈልጋላችሁ አትፈልጉም ወይ? ሰላም እንፈልጋለን። ሰላም የምትፈልጉ ከሆነ ቶክሱን አቁሙትና ከዛ በኋላ እንወያይ ነው። እሺ፣ እኛ ሰላም እንፈልጋለን፣ እርቅም እንፈልጋለን። በሰላም መኖር እኛም መጀመሪያ የምንፈልግ ነበረ አትን ነው እንጂ ከዛ እሺ ብለን ተቀባብለናል። በሁለቱ የኦሮሞና የሶማሌ ጎሳዎች መካከል በግጦሽና የመሳሰሉ ጥቃቅን ጉዳዮች መጋጨትና ግጭቱ ሳይስፋፋ በባህላዊ መንገድ መፍታት የተለመደ ነበር ያሉት የሀገር ሽማግሌዎች፣ የአሁኑ ግጭት ግን በሁለቱ ጎሳዎች የተጀመረ አልነበረም ይላሉ። የሁለቱ ጎሳ አለመግባባት አይደለም። የሁለቱ ወረዳ አለመግባባትም አይደለም። በእርሳ ማስተጋጩ፣ በውሃ ማስተጋጩ፣ በግጦሽ ማስተጋጩ የፖለቲካ እጅ አለበት። የዛሬ ወደ ሁለት ዓመት ወደሚሆን አካባቢ የፖለቲካ እድሜ ለማራዘም ሆን ተብሎ ይህ በቱሚና በስራሽ ብቻ ሳይሆን በአጠቃላይ በኦሮሚያና በሶማሌ ክልል አዋሳኝ ያሉ ወረዳዎች በሙሉ ግጭት ሆን ተብሎ እንዲነሰስ የተደረገ ይመስለኛል። አሁን እርቁ ቢካሄድም የሁለቱ ዓመታት ግጭቶች ግን ያስከተሉት ጠባሳ ከባድ ነው ና ድጋፍ እንደሚያስፈልጋቸው ነው አቶ ሙሄዲን ሀጂ ሀቢብ የሚናገሩት። እንደ አቶ ሙሄዲን ገለጻ ሁለቱም ጎሳዎች ቤትና የእንስሳት መኖን ጨምሮ በርካታ ንብረቶቻቸው ስለወደመ ና የእርሻ ስራም ስላልሰሩ አስቸኳይ ድጋፍ ያስፈልጋቸዋል። የምስራቅ ሀረርጌ ዞን የመንግስት ኮሚኒኬሽን ጉዳዮች ኃላፊ የሆኑት ወይዘሮ ቦንሲቱ ኢብራሂም መንግስት የሚጠበቅበትን ለማድረግ ዝግጁ መሆኑን ለነዋሪዎች እንዳረጋገጡ ይገልጻሉ። ሳኔ ውሳኔያችን ነው። ወደ ቀያችን መመለስ እንፈልጋለን አብሮ መኖር መቀጠል እንፈልጋለን በሚል ተማመኑ። ከዛ በኋላ ነው የመንግስት አካል መጥቶ ይሄን ነገር እንዲያረጋግጥ የጋበዙት። በዚህ ግብዣቸው መሰረት አተራ ጥራ የሁለቱ ክልል የጸጥታ ዘርፍ ኃላፊዎች ሜጀር ጀነራል ተማገልቸው ከኦሮሚያ ክልል፣ አብዱላህ አህመድ አብዲ የሶማሌ ክልል ምክትል ጸጥታ ዘርፍ ኃላፊ የፋፍን ዞን አስተዳዳሪና የምስራቅ ሐረርጌ ዞን አስተዳዳሪ ከነሙሉ ሙሉ ካቢኔዎቻቸው ወረዳም ካቢኔዎች በተገኙበት የምስራቅ እዝ ምክትል ዋና አዛዥ በተገኙበት ውይይት ተደርጎ ህዝቡ ካአሁን በኋላ የሚፈልገው ወደ ቀዬው መመለስና ሰላማዊ ኑሮ ማረስ ካለበት ያለበትም ማረስ እንዳለበት መማር ያለባቸው ልጆቻቸውም እንዲማሩ የተቋርጦ የነበረው ልማትም ወደ ልማት ማሳለፍ እንፈልጋለን በሚል ፋንስ ውይይቱ የተደረገ ሲሆን መንግስት ግን ድጋፍ እንዲያደርግላቸው እንደ ካሁን ቀደሙ የግል ፍላጎታቸውን ለማራመድ ከህብረተሰቡ የሚሰጥ የነበረው አስተያየት መሳሪያም አንፈልግም፣ ጥይት የሚያቀርብልንም አካል አንፈልግም፣ በጥይት የሚጠብቀንም አንፈልግም፣ ጣልቃ የሚገባብንም አንፈልግም። አብረን ንኖር ነበረ አብረን ኖራችንን እንድንቀጥል መንግስት የጥበቃ ድጋፍ Ես չեմ ասի գա խնդրի անդրադառնալ չի կարելի նի նապառը ոչ մի ճարա չեմ եւ ሁլեցում ի զոն մսքադադրուց ፍቃድ የሶማሌና ኦሮሚያ ክልሎች በሀገሪቱ ረጅሙን ያስተዳደር ወሰን የሚጋሩ ክልሎች ሲሆኑ በተለይ ባለፉት ሁለት ዓመታት ከሞያሌ እስከ መይሱ ባሉት የሁለቱ ክልሎች አዋሳኝ አካባቢዎች መካከል በተፈጠረ ግጭት ሁለቱም ክልሎች እያንዳንዳቸው ከአንድ ሚሊዮን በላይ ነዋሪዎቻቸው እንደተፈናቀሉ ይናገራሉ። በአሁኑ ሰዓት የተፈናቀሉት መልሶ የማቋቋም ሂደት በሁለቱም ክልሎች እየተሰራ ነው። ለአሜሪካ ድምጽ ራዲዮ ለተጠናቀረው ዘገባ አዲስ ቸኮል ነኝ ድሬዳዋ። የመጨረሻው የመጽሔት ክፍለ ጊዜ ዘገባ ላይ ደርሰናል። አብራችሁን ቆዩ። በዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕና በሰሜን ኮሪያው መሪ በኪም ጆንግ ኡን መካከል የሚደረገው ሁለተኛው የመሪዎች ጉባኤ በቪየትናም ከተማ ሃኖይ ነገ ረቡ ይጀመራል። ሁለቱ መሪዎች ለጉባኤው እየተዘጋጁ ባሉበት በአሁኑ ወቅት የደቡብ ኮሪያ ከተማ ነዋሪዎች ምን ይጠብቃሉ? አስተያየቶቻቸውን አጋርተዋል። የአሜሪካ ድምጽ ዘጋቢ ስቲቭ ሚለር ከሶል ተከታዩን አጠናቅሯል። ሶሎሞን ክፍሌ ያቀርበዋል። የቪየትናም ከተማ ሃኖይ የዩናይትድ ስቴትስና ሰሜን ኮሪያ መሪዎችን ጉባኤ ለማስተናገድ ዝግጅቷን ቀጥላለች። የዩናይትድ ስቴትሱ ፕሬዚደንት ዶናልድ ትራምፕ እና የሰሜን ኮሪያው መሪ ኪም ጆንግ ኡን ባለፈው ዓመት ሰኔ ላይ ሲንጋፖር ውስጥ የደረሱትን የኑክሌር ስምምነት ማስቀጠል በሚችሉበት መንገድ እንደገና ተገናኝተው የሚወያዩት ነገ ማታ ነው። ፕሬዝደንት ትራምፕ ባለፈው ሳምንት ሲናገሩ የነገው ውይይታቸው ስኬታማ እንደሚሆን አስረድተው ነበር። I think next week's going to be very exciting. It's going to be the second summit. I think a lot can come from it. ጥሩ ስብሰባ እንደሚሆንና ብዙ ውጤቶችም እንደሚገኙበት ይሰማኛል። ከሁለተኛው የመሪዎቹ ጉባኤ ቢያንስ በመጨረሻው የኒውክለር ጦር መሳሪያ ባለቤትነትን ለማስቀረት ይቻላል የሚል ተስፋ አለኝ። በሁለቱ መሪዎች መካከል የሚካሄደው ጉባኤ ውጤት በቀጥታ ባህረ ሰላጤውን ይመለከታልና የደቡብ ኮሪያ ከተማ የሶል ነዋሪዎች በዚህ ጉዳይ ላይ በርካታ አስተያየቶች አሏቸው። በሶል ለረጅም ጊዜ የኖሩት ኮሪያዊ አሜሪካዊ ዊሊያም ቾ የሃኖይ ጉባኤ ውጤት ተግባራዊ ስለመሆኑ እርግጠኛ አይደሉም። በአጠቃላይ ያላቸው አስተያየት ግን አዎንታዊ ነው። ውጤቱ የኒውክሌር ጦር መሳሪያ ባለቤትነትን ሙሉ በሙሉ ማብቃት ላይሆን ይችላል፣ ግን የሰሜን ኮሪያው መሪ ቢያንስ የተባበሩት መንግስታት ድርጅትና የዩናይት ስቴትስ ምክር ቤቶች የጣሉባቸውን ማዕቀቦች ለማስነሳት ተጨባጭ ማረጋገጫ ማቅረብ ይኖርባቸዋል። ብዙ ሰዎች ኪም ጆንግን ፈጽሞ ይህን አያደርጉም ብለው ያስባሉ። ነገር ግን የኒውክሌር ጦር መሳሪያዎችን ይዘው ከመቆየት የሚያተርፉት ነገር ባለመኖሩ የሚስማሙ ይመስለኛል። በዩናይትድ ስቴትስና ሰሜን ኮሪያ መሪዎች መካከል ሊካሄድ የታቀደውን ሁለተኛ ጉባኤ በመቃወም ሰልፍ በተካሄደበት ስፍራ ላይ የተገኙት የነጻነት ኅብረት ቃል አቀባይ ኪም ሳንግ ጂም የተለየ አስተያየት አላቸው። ፑካን ዋንጀናን ፒኳ ፒዮንግያንግ ላለፉት ሰባ ዓመታት በደቡብ ኮሪያ ላይ የምትፈጽመው ትንኮሳ ተግባር አልተለወጠም። እኔ እንደሚመስለኝ ሰሜን ኮሪያ ማውደም ያለባት ጠቅላላ የኒውክለር ጦር መሳሪያዎቿን ነው። ቀለሆቹን፣ መተኮሻዎቹን ሁሉ ማውደምና መሳሪያዎቹን የሚገነቡ ባለሙያዎችን ማንነት ማሳወቅ ይገባታል። እናም የሚወሰዱት እርምጃዎች የተመዋሉ መሆን አለባቸው። ኪም ሳንጂን በመጨረሻም መከበር ያለበት መሠረታዊ ደንቡ እንጂ ከኔ ቅር የማለት ጊዜያዊ መግባባት አይደለም ሲሉ አስምረውበታል። ሌላው ሌላዋ የደቡብ ኮሪያ ከተማ ነዋሪ ኪም ኡን ሱክ ደግሞ ለቪኦኤ ሲናገሩ በሁለቱ መሪዎች መካከል ውይይት መካሄዱ ጥሩ ነው። የኒውክሌር ጦር መሳሪያ ባለቤትነት ማስቀረት እና ሁለቱን ኮሪያዎች እንደገና መልሶ ማዋሃድ የሚሉ ሀሳቦች ግን ለእኔ ገና አልተዋጡልኝም። የሁለቱ መሪዎች ጉባኤ መካሄድ ጉዳት የለውም። ሰሜንም ሆነች ደቡብ ኮሪያ በአሁኑ ሰዓት ዝግጁ ባለመሆናቸው ግን ከጉባኤው ጠብ የሚል ነገር ይኖራል ብሎ መጠበቅ መቻኮል ነው። ሁለቱ ኮሪያዎች አሁንም የሚተያዩት በጥርጣሬ ነው። ፕሬዚደንት ትራምፕና ኪም ጆንግኡን ለሁለተኛ የመሪዎች ጉባኤ የሚገናኙት ነገ ረቡዕና ሐሙስ ለሁለት ቀናት እንደሚሆን ተዘግቧል። አድማጮች የምትከታተሉት በ22፣ በ25ና በ31 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አሁን ወደ ሁለተኛው አጋማሽ ተገባዷል። ወደ ቅንብሮች ክፍለ ጊዜ ነው የምንገባው። አስተናጋጆች አሉላ ከበደና ቆንጂት ታየነን ወደ አሉላ እንዳለው ወደ ቅንብሮቹ እናልፋለን። በአማራና በትግራይ ክልሎች የሚታየውን ውጥረት ለማርገብ ከተለያዩ የሀገሪቱ ክፍሎች የተውጣጡ ምሁራን ሰሞኑን በመቀሌ ከተማ ያካሄዱትን የሁለት ቀናት ጉባኤ የመቀሌው ዘጋቢያችን አለም ፍስሐ ተከታትሎታል። እንሆ በአማራ ትግራይ ህዝብና ድሂቃን አንድነትና ሰልማዊ ግንኙነት ላይ ያተኮረው የመጀመሪያው ህዝባዊ ውይይት በተለያዩ አርእስት የተለያዩ ጥናታዊ ጽሑፎች ይቀርባሉ። በመቀሌ ዩኒቨርሲቲ የህብረተሰብ ሳይንስና ቋንቋዎች ኮሌጅ አስተማሪና ተማራማሪ ዶክተር ገብረ ስተክሉ የውይይት ዓላማው ሲናገሩ አሁን የተካሄደ ያለው ውይይት የሰላም ኮንፈረንስ በአማራና በትግራይ ህዝቦች መካከል በየቦታው ይካሄድ ዘንድ የመጀመሪያው ፈርቀዳጅ የሆነ ኮንፈረንስ ነው። ስለዚህ ይህ ኮንፈረንስ በጭውጡ በአማራና በትግራይ መካከል ያለው ውጥረት ማርገብ ማርገብና ሰላም ማምጣት ቢሆንም ከተለያዩ ከኦሮሚያም ከሌሎችም አካባቢዎች ምሁራን፣ ሊቃውንት ተገኝተዋል። ዋናው ዓላማ ማለዘብ ነው። አሁን ያለውን ውጥረት አለዝቦ ህዝብ ለህዝብ፣ ፖለቲከኛ ለፖለቲከኛ፣ የሃይማኖት መሪ ለሃይማኖት መሪ፣ ሲቪል ማህበራት ከሲቪል ማህበራት ጋራ አገናኝቶ አወያይቶ ይሄ ከፊት ለፊታችን አይናችን ጋርዶ ለጠብ የሚጋብዘን ነገር ቀዶ መጣል ነው። የውይይቱ አስተባባሪ ዶክተር ገብርኤስ እንደተናገሩት የሁለት ህዝቦች ፖለቲከኞችና ሌሎችም የሚያቃቅሩ ነገር በመተው ወደ አንድነትና ሰላም የሚያመጧቸው ነገሮች ለመራመድ የሚያግዝ የውይይት መድረክ ነው። በዚህ የመጀመሪያው ህዝባዊ የውይይት መድረክ የኢትዮጵያ ታሪክ የአማራና የትግራይ ግንኙነት የሚሉትና በጠቅላላ እስከ ስምንት ጥናታዊ ጽሑፎች እንደሚቀርቡ ይታወቃል። ጥናታዊ ጽሑፎች ከሚያቀርቡት አንዱ በዲላ ዩኒቨርሲቲ የታሪክ መምህርና ተመራማሪ የሆኑት ዶክተር ቴድሮስ ኃይለ ማርያም ናቸው። ዶክተር ቴድሮስ ዛሬ ያቀረቡ ጥናታዊ ጽሑፋቸው ይዘቱ ሲናገሩ፣ እኔ እዚህ ላይ የማቀርበው የትግራይና የአማራ ህዝቦች ታሪካዊ ግንኙነትን የሚመለከት ነው። በዚህም ለዛሬ ለተፈጠሩት ችግሮቻችን ምናልባት ከታሪካችን ሂደት መልስ እናገኝ የሆነ ወይ የሚል ጥያቄ ይዤ ነው የማቀርበው። ዶክተር ቴድሮስ ከዚህ በአማራና ትግራይ ህዝብና ልሂቃን አንድነትና ሰላማዊ ግኝት ላይ ያተኮረ የመጀመሪያ ህዝባዊ ውይይት የሚጠብቁት ነገር ሲናገሩ እንዲህ ይላሉ። እነዚህን ሀገራዊና አካባቢያዊ ጉዳዮችን መፍትሄ አጥቶ ይህ አደጋ በጣም ከፍተኛ ጡዘት ላይ ደረጃ ላይ ስለደረሰ ይህንን የሚያረግብና ወደ ሰላማዊ ንግግር ወደ ሰላማዊ ውይይት ሰላማዊ መፍትሄዎችን መፈለግ ጅማሮ ይሆናል እና በሀገሪቱ ውስጥ ትልቅ ንቅናቄ ይፈጥራል ብዬ ነው። በዚህ በምሁራን ብቻ ሳይሆን ከመንግስታም ውጭ ያሉ ህዝቡን በአጠቃላይ ወጣቱን ክፍል ሴቶችንም፣ ሃይማኖት አባቶችንም፣ የሀገር ሽማግሌዎችንም፣ ተቋማትንም፣ ኤንጂኦዎችንም በሙሉ የሚያሳትፍ ሰፊ ንቅናቄ ይፈጠራል። መልስም እናገኛለን፣ መፍትሄ እናገኛለን የሚል ተስፋ አለኝ። ከፍተኛ ተስፋ አለኝ። በዚህ መድረክ ከጅማ ዩኒቨርሲቲ የመጡት ጽሑፍ አቅራብ ደግሞ ዶክተር ደሬሳ ደው ይባላሉ። የጥናታው ጽሑፋቸው ይዘት እኔ ለአማራና ትግራይ ህዝቦች መማሪያ ሊሆን የሚችል የሌላ የሌሎች ሁለት ብሔሮች ግንኙነት መስተጋብርን ላይ ነው የማቀርበው። እሱም የኦሮሞና የም ብሔሮች ላይ ነው ብሔረሰቦች ላይ ነው። እነኚህ የሚገኙት የም እና ኦሮሞ የሚገናኙት በጊቤ ጎጀብ ና ዲዴሳ ወንዞች ወይም ሶስት ማዕዘን ቅርጽ ባለው መልክአ ምድር አካባቢ ሰፍረው የሚገኙ የኦሮሞ ና የየም ህዝቦች መካከል ያለውን መስተጋብር ያለውን መማሪያ ሊሆኑ የሚችሉ ና ልምድ ሊቀሰምባቸው የሚችሉ የእነኚህ ሁለቱ ህዝቦች ግንኙነት ላይ ከዚህ በፊት ያደረግኩትን ጥናታዊ ጽሁፍ ለዚህ መማሪያ እንዲሆን ነው የመጣሁት ማለት ነው ዶክተር ደሬሳ ደቡ የዚህ ውይይት አስፈላጊነት ሲናገሩ እንዲህ ይላሉ ይህ ውይይት በጣም አስፈላጊ ነገር ነው ከዚህ በፊት የተሰራው መጥፎ ስራ መማሪያ እንዲሆን እንዳይደግም ማድረግ እና ባለን በጎ ምግባር ላይ እያዳበርን በጎ ግንኙነቶቻችን ላይ እያዳበርን እንድንሄድ ማድረግ ላይ ነው ሊሰራ የሚገባው ከዚህ መድረክም የምጠበቀው በዚህ ላይ የበለጠ እንዲሰራ አቅጣጫ የሚያስቀምጥ ሆኖ መገኘት አለበት የሚል ውጤት ነው የሚጠብቀው። በመጨረሻ ከወላ ዩኒቨርሲቲ በዚህ ውይይት ለመሳተፍ የመጣ ወጣት ዳኛቸው አየነው ነው። ወጣት ዳኛቸው በወላ ዩኒቨርሲቲ የሰላም ልማትና ጥናት መምህርና ተመራማሪ ነው። ወጣት ዳኛቸው የዚህ መድረክ አስፈላጊነት እንዲህ ይገልጠዋል። ከዚህ መድረክ የምንጠብቀው ትልቁ ነገር ከምንም በላይ ባለው ችግር ይፈጠራል። በየትኛው መስተጋብር እስካለ ድረስ ችግር ይፈጠራል። ችግር ካለ ደግሞ በሕዝብ በግለሰብ መካከል ያለ ግንኙነት መልኩ ሊቀይር ይችላል። ይህ ተፈጥሯዊ ነው። ግጭት ተፈጥሯዊ ነው። ግጭት አይቀርም። ትልቁ ነገር ግጭትን ሰላማዊ በሆነ መንገድ ፈቶ ጥሩ። ማለት ግጭት በራሱ መጥፎም ጥሩም አይደለም። ግጭትን የምናስተናግድበት መንገድ ነው ትልቁ የግጭትን ውጤት የሚቀይረው። ይህንን የግጭትን ውጤት እንደ መልካም አጋጣሚ ተጠቅመን በሁለቱ ህዝብ መካከል ያለውን የቆየ ታሪካዊ ርስ በርስ ግንኙነት ለማምጣትና ለወደፊትም ከሁለቱ ህዝብም አልፎ ለኢትዮጵያ የሚተርፍ የሚተርፍ ውይይት አድርገ ለመለያየት የመጣ ነው። እዚህ ተገኘ ነው። ለዚህ ደግሞ የሞራሚያ ሚና ትልቁ ነገር ምንድን ነው? ቀጣይ አሁን የመጀመሪያ መድረክ ነው። ህዝብ ለህዝብ ግንኙነት በተመለከተ ምሁራን ነበሩት፣ ሌሎችም ሰዎች ተገናኝ ተሰናገር። የመጀመሪያ መድረክ ነው። ቀጣይ መድረኮች በአማራ ክልል ዩኒቨርሲቲዎችም በትግራይ ክልል ዩኒቨርሲቲዎችም የሚፈጠሩበትን መንገድ ማመቻቸት። ሌላው የሚቀርቡ ሳይንሳዊ ጥናቶች አሉ። ከእነዚያ ሳይንሳዊ ጥናቶች ተሞርክዘን በቀጣይ አቅጣጫ ተመካከር የጋራ ኃላፊነት ዘመን ላይ ለመለየት ነው ትልቁ ዓላማ። እዚጋ ስንገኝ ሁሉም ለሰጠን ቃለ ምልልስ አመሰግናለሁ። ዓለም ፍስሐ ከመቀለ። እኛም አለም ፍስሐን ለዘገባው እናመሰግናለን። አድማጮች የምትከታተሉት በ22፣ በ25ና በ31 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። ተከታዩም እዚያው መቀሌ ያቆየናል። አረና ለሉዓላዊነትና ዲሞክራሲ ፓርቲ በመቅሌ ከተማ ያካሄደው ህዝባዊ ስብሰባ ዋና የመነጋገሪያ ርዕስ የፓርቲው የፖሊሲ አማራጮች እንዲሁም የኢትዮጵያ አገራዊ ሁኔታዎች ነበሩ ይለናል ሙሉጌታ አጽብሀ ባጠናቀረው ዘገባ የድርጅቱ አባላትና ደጋፊዎች እንዲሁም የመቀሌ ነዋሪዎች ጭምር በተገኙበት በዚህ የአረና ስብሰባ ሊቀመንበሩ አቶ አብርሃ ደስታ ባስተላለፉት መልእክት የከተማይቱ አስተዳደር ስብሰባውን ባልተለመደ ሁኔታ እንድናካሄድ ተባብሮናል ማለታቸውንም ገልጠዋል። ሙልጌታ አረና ለሉዓላዊነትና ዲሞክራሲ በመቀለ ከተማ ያካሄደው ሕዝባዊ ስብሰባ ዋና መነጋገሪያው የፓርቲው ፖሊሲ አማራጮች እንዲሁም የኢትዮጵያ ሀገራዊ ወቅታዊ ሁኔታ ነበሩ። የድርጅቱ አባላትና ደጋፊዎች እንዲሁም የመቀለ ነዋሪዎች ጭምር የተገኙበት ነበር የአረና ስብሰባ። የፓርቲው ሊቀመንበር አቶ አብርሃ ደስታ እንደተናገሩት የከተማይቱ አስተዳደር ስብሰባውን ባልተለመደ ሁኔታ እንድናካሄድ ተባብረናል ብለዋል። ስብሰባ በጣም ሀሪፍ ነው ብዙ መጥተዋል። የምንፈልገውን ያህል መጥተዋል እና የተዋጣ ነበረ። በጣም የተሳካ ስብሰባ ነበር። በዚህ አጋጣሚ የመቀሌ ከተማ አስተዳደር ማዘጋጃ ቤት ፈቅዶልናል፣ ምንም አላስቸገረንም። በጣም ደስ የሚል ነው። ቅስቀሳ ስናደርግም ባልተለመደ መልኩ ምንም ያለን ማንም ያስተጓጉለን አካል የለም እና በጣም ደስ ብሎናል። በጣም ነው የምናመሰግነው አረና የእሁድን ህዝባዊ ስብሰባ መቀለ ላይ ያደረገው በአራት ዓመታት ለመጀመሪያ ጊዜ ሲሆን እስካሁን ሊቆየ የቻለው በሀገራዊ ወቅታዊ ሁኔታ ተጠምዶ የቆየ ስለነበረ መሆኑን የተናገሩት ሊቀመንበሩ አቶ አብርሃ ተመሳሳይ ስብሰባዎች ካሁን በኋላ በተከታታይ እንዲካሄዱ በሌሎች ከተሞች ውስጥም መድረኮች እንደሚዘጋጁም አመላክቷል። በዚሁ በመቀለ ማዘጋጃ ቤት አዳራሽ በተካሄደው ውይይት ላይ የተናገሩት የፓርቲው ስራ አስፈጻሚ ኮሚቴ አባል አቶ ገብሩ አስራት በአዳራሹ ውስጥ የተከናወኑ ከ ሃምሳ በላይ ያስቆጥሩ ብዙ ትውስታዎች እንዳሏቸው ገልጸው በስልሳዎቹ አመታት ለትግል ያነሳሱ የነበሩ ዘፈኖችና መዝሙሮች እንደ ምሳሌ አንስተዋል። ይሁን እንጂ አሉ አቶ ገብሩም በመቀጠልም ከሁሉም በላይ ግን ከ18 አመታት በፊት በተፈጠረው ህወሓት ሁለት ቦታ የከፈለበት የመጨረሻ መድረክ የተካሄደው እዚህ አዳራሽ ውስጥ ነበረ። በኢትዮጵያ ፖለቲካ ላይም የፈጠረው ተጽዕኖ ትልቅ ነው ብለዋል። ቅድሚ 18 ዓመት ካድራተው ዝገዛ አትዮም ሓሳብና ክንቕርብ ሓሲብና ረጊፆም ወፂኦም ዝተባሃለሉ ከ18 ዓመት በፊት ካድሬዎች እዚህ ተሰብስበው ሀሳባችን ለመግለጽ አስበን መድረክ ረግጠው ወጡ የተባል ነው። ከዛ በኋላ ለ18 ዓመታት መድረክ ረግጠው ወጡ እየተባል እየተረገምንበት፣ አንጃ እየተባል ስንረገም የቆየነው ስብሰባ የተካሄደው እዚህ ነበር። መጋቢት 15 18 ዓመት ሊሞላው ነው። አሁን ደግሞ ህዝብ ባደረገው ትግል ይህ ይቅር ተብሎ የካቲት 11 በጋራ ያከበርንበት ሁኔታ ተፈጥሯል። ይህ ከ18 ዓመታት በፊት ቢሆን ኑሮ በዛን ጊዜ ካድሬዎች ባይረብሹም፣ አመራሮችም ባይረብሹም፣ ከኋላችን የደህንነት ሰዎች እየላኩ ሰብዓዊ መብታችን ባይጣስ ኑሮ አሁን እየታየ ያለው የፖለቲካ ቀውስ አንገባም ነበር ብያምናለሁ ነው ያሉት። በውይይቱ ከተነሱ አጀንዳዎች አንዱ የመገንጠል መብት ጉዳይ ሲሆን ሊቀመንበሩ አቶ አብርሃ ደስታ የድርጅታቸው አቋም እንዲህ ሲሉ ገልጸዋል። አሁን ብዙ ሰዎች ትግራይ ራሷ መቻል አለባት ወይም መገንጠል አለባት የሚለው ነገር ከእሾዎች ተነስተው ነው፣ እንደዚህ እየተገደልን ነው፣ እየታፈንን ነው፣ እንደዚህ እየሆነን ነው፣ የዲሞክራሲ ችግር አለ ነው፣ በአጠቃላይ የዲሞክራሲ ችግር ስላለ ትግራይ ለራሷ መገንጠል አለባት ምናምን የሚለው ነገር ለእኔ አይዋጥልኝም። መሆን ያለበት ትግራይ ራሷ መቻል አለባት። አዎ፣ በኢኮኖሚ ራሷ መቻል አለባት። ለትግራይ ትኩረት ሰጥተን መስራት ይኖሩብናል። በአማራ ክልል ያሉ ሰዎችም ለአማራ ክልል ትኩረት ሰጥተው መስራት አለባቸው። ይሄ በየክልሉ በየወረዳው ማልማት አለብን ያግባባናል። ፕላስ እነዚህ ችግሮች የዲሞክራሲ ችግሮች ናቸው እንጂ የአብሮነት ችግሮች አይደሉም ከሌሎች አካባቢዎች ከኢትዮጵያ ጋር አብረን ስለሆንን የመጡ ሳይሆን በኢትዮጵያ በአሁኑ ሰዓት ዲሞክራሲ ስለሌለ፣ ትክክለኛ ፍትህ ስለሌለ፣ ትክክለኛ ስርአት የዜጎቹን ደህንነት የሚጠብቅ ስርአት ስለሌለ ነው። በመሬት አስተዳደር ጉዳይ የሚነሱ ችግሮች ከፖሊሲ የሚመነጩ መሆኑን አቶ አብርሃ ጠቁመው የመሬት ባለቤት ህዝብና መንግስት ናቸው የሚለው ሀሳብ መንግስት የህዝብን መሬት እንዳሻው ለመውሰድ የሚያግዘው ነው ብሎ ፓርቲያቸው እንደሚያመን ተናግረዋል። መፍትሄ ሲሉም ባቀረቡት ሀሳብ የመሬት ባለቤትነት ለህዝብ ሊሰጥ ይገባል ብለዋል። በሌላ በኩል ደግሞ በትግራይ የተለያዩ አካባቢ ቢዎች የመልካም አስተዳደር ችግሮች መኖሩ አቶ ገብረው አስራት ተናግረዋል። በወልቃይትም በራያም የአስተዳደር እንጂ ሌላ ጥያቄ አለ ብሎ አረና እንደማያምንም አቶ ገብሩ አስራት ተናግሯል። በዚህ ጉዳይ የትግራይ ግዛት የማስፋፋት እንቅስቃሴ ተብለው የሚነገረው ትክክል አይደለም ያሉት አቶ ገብሩ፣ አሁን ያለውን አከላለል ከመካሄዱ በፊት በትግራይ አስተዳደር ስር የነበሩ ውድ ማዕድናት ያለባቸው ቦታዎች ወደ አፋር ተካሏል። ግዛት የማስፋፋት ሀሳብ ቢኖር ኑሮ ያ ቦታ ለትግራይ ትልቅ ጥቅም ነበረው ብለዋል። በቋንቋ ላይ ስለተመሰረተው የክልሎች ወሰኖች አከላለልም አቶ ገብሩ ሲናገሩ የቀድሞ አከላለል የሚፈለግ ከሆነም በትግራይ ብቻ ሳይሆን በሌሎች አካባቢዎች ይነሳል፣ ወይም ደግሞ የአከላለል ስርዓቱ በአጠቃላይ መቃወም ይቻላል ብለዋል። በህወሀት 44ኛ ዓመት ምስረታ የካቲት አስራአንድ የአረና አመራር አባላት ተገኝታችኋልና እርቅ ፈጽማችኋል ወይ ተብሎ ለተነሳው ጥያቄ መልስ የሰጡት ወይዘሮ አረጋሽ አዳነ እንዲህ ብለዋል። ህወሀት ጋር የተደረገ እርቅ አይደለም። ወደ መድረኩ ጥሪ ያቀረቡልን በተዘዋዋሪ የህወሀት እጅ ሊኖረው ይችላል። በትግራይ ነጋዴዎች ማህበር ነው ጥሪ የቀረበልን። እነሱ ሲገልጹልንም እስካሁን ተለያይተን ቆይተናል፣ በመለያየታችሁ አዝነናል፣ በእናንተ ላይ ይደርስ የነበረውን ችግርም እናውቃለን ብለውናል። እስከተለያያችሁበት ጊዜ አሁን ያለችውን ትግራይ ይሁን ኢትዮጵያ እንድትፈጠር ታግላቸዋል። እስካሁንም የምስጋና መድረክ አዘጋጅተን አናውቅምና ሁላችሁም በአንድ መድረክ ተገኝታችሁ ልናመሰግናችሁ ይገባል ብለው ነው የንግድ ማህበረሰብ ጥሪ ያቀረቡልን ነው ያሉት። ለአሜሪካ ድምጽ ሙልጌታ አጽበሃ መቅለም። ሙልጌታ አጽበሃን ለዘገባው እናመሰግናለን። አድማጮች አጭር የፕሮግራም ማሳሰቢያ ይኖርናል። ኢህአዴግ ከመጪው ምርጫ አስቀድሞ መጠሪያ ስሙን እንደሚቀይር አንድ ፓርቲ እንደሚሆንም ተከትሎም በውስጡ የሚገኙት ፓርቲዎች የሚከስሙ መሆናቸውን ያስታወቀበት ዘገባ በነገው ምሽት በዲሞክራሲ በተግባር ይቀርባል። እንድትከታተሉ ከወዲሁ እንጋብዛለን። አድማጮች ለዛሬ ምሽት ለማክሰኞ ምሽት ያሉን ዝግጅቶች በዚሁ ያበቃሉ። መሰነባበታችን ነው። ነገ እንደገና እንገናኛለን። ረቡዕ ማለት ነው። አሉላ ከጠቀሰው ዝግጅት ጋር ሆነን እንመለሳለን። እስከዚያው አንድ ሁለት ደቂቃ ያለ ይመስላል። አሉላ ሙዚቃ ጋብዘህ ብዘህ ነው የምትሰናበተው፣ ይሆን የሚሻል ይመስለኛል። ቆንጀት ብዙ ዘገባ፣ ብዙ ዜና ነውና ትንሽ ፋታ የሚወሰድበት ወዲሁም ወደ ትግርኛ የምንሸጋገርበት ሙዚቃ መርጠናል። የሺ ድምላሽ ናት ምርጫችን። ያልበሞም ርዕስ የሆነውን ቅኔን እናስከትላለን። በእኛ በኩል በዚሁ የተሰናበትን ሰላም፣ ደህና ደሩ